አቶ ዩሱፍ ያሲን ኢትዮጵያና ሶማሊያ የገጠሙት ውዝግብ እየተባባሰ መጥቷል። ግብፅ ባለፈው ሳምንት ቢያንስ በሁለት አውሮፕላኖች የተሞላ የጦር መሳሪያና ጥይት ለሶማሊያ ሰጥታለች። ወደፊት በሚዋቀረው የአፍሪካ ህብረት የሶማሊያ ሰላም አስከባሪ ሰራዊት ውስጥም ከአምስት እስከ አስር ሺህ የሚደርስ ወታደር ለመላክ ማቀዷ ተነግሯል። ይሄ በአካባቢው የነበረውን ውጥረት ይበልጥ አባብሶታል። ኢትዮጵያ በስም ባጠቅስም ሶማሊያ ውስጥ የሚደረገውን በተለይ ወታደራዊ እንቅስቃሴ አጥብቃ አውግዛለች። ምንድን ነው ይሄ ምስቅልቅል ውጊያ ያመጣ ይሆን? በኢትዮጵያና በግብፅ ወይም በኢትዮጵያና በሶማሊያ መካከል እንግዲህ እንዳልከው ውጥረቱ ነግሰዋል ውጥረቱ ደግሞ ያው በብዙ መልኩ ይህ ነገር ወዴት ያመራል ተብሎ አንድ ስጋት ተፈጥሯል። ነገር ግን ግብፅ በዚህ በአፍሪካ አንድነት ሰላም በሚያስጠብቅ ኃይል ውስጥ ወታደሮችን እንልካለ አይነት አባባል ይመስለኛል። ያ ሰራዊት ደግሞ የሚሰፍረው በዚህ በኢትዮጵያ ድንበር ከሆነ በሶማሊያ መንግስትና በኢትዮጵያ መንግስት በዚህ ከሶማሊላንድ ጋር በተፈራረሙት ሜሞራንደም ኦፍ አንደርስታንድንግ ምክንያት የመጣ ውዝግብና አሁንም ጥረት አለ። በዚህና በዚህ እንግዲህ አንዱ የሩቅ መንግስታት ግብፅም ትሆን ቱርክም ትሆን ሌሎች አረቦችም ይሆኑ ወደዛ አካባቢ በሚመጡበት ጊዜ ኦፍኮርስ ያስፈራል። ጦርነት ይኖራል። እኔ እንኳን ወደ ጦርነት የሚያመራ ነገር ይኖራል ብዬ አልገምትም። ግብጾቹ ከዚህ በፊት የዛሬ አርባ ሀምሳ ዓመት ይመስለኛል በጀማል አብድናስር ዘመን ሰራዊት ልኮዋል ወደ የመን። ያ እንግዲህ እንትኑን ያውቁታል፣ ውጤቱን ያውቁታል። እዚህ አካባቢ እንትን ውስጥ የመዋጋቱና ወደ ጦርነት ያመራ አልገምትም። ቀጥታ ጦርነት አይደለም፣ ግን እንደ ፕሮክሲ የሚባለው ተዘዋዋሪ ግጭትና ጦርነት ማለት ለምሳሌ፣ ግብፅ አሁን ሶማሊያን ማስታጠቅ ጀምራለች። በቀጥታ ይሁን በሶማሊያ በኩል ግብፅ የኢትዮጵያ ተቃዋሚዎችን ብዙ ሆዴባ ሰው ደግሞ ኃይል አለ፣ የታጠቀ ኃይል ታስታጥቃለች፣ ነው ስጋቱ። ስለዚህ የኢትዮጵያ ትርምስ ይቀጥላል ነው የእርሱ አስተያየት። ምንድን ነው እዚህ ላይ እሱ? ሊሆን ይችላል ሊሆን ይችላል። ነገር ግን እነዛ አሁን ለምሳሌ እዛ አካባቢ ያለው የዚህ የማን አልሸባብ ኃይል ብንወስድ በጣም አቅራሪ የሆነ የኢስላሚክ ኃይል ነው። በብዙ መልኩ በሶማሌ ውስጥም ብዙ ከታይም ያለው አይመስልም። በአጠቃላይ ግብፅ እነዚህ የሞዝሊም ብራተሮችም ሆነ ሌሎች አክራሪ ሙስሊም ሀይሎች የምትላቸውን ሀይሎች ተቃዋሚ ናት እና ከእነሱ ጋር በማበር አንዳንድ ነገር ትሞክር ይሁን የሚለው እኔ በዛ ደረጃ እንኳን አላየውም። በአጠቃላይ አሁን ባልከው በፕሮክሲ ብዙ መልኩ ያለውን መንግስት ለማስወገድም ይሁን ወይም ለማስጨነቅ የሚደረጉ አንዳንድ ነገሮች ሊኖሩ ይችላሉ። ነው ጅቡቲ ለኢትዮጵያም አዲስ ኮሪዶር ያሉት የጅቡቲ ውጭ ጉዳይ ሚኒስትር የባህር በር ትፈቅዳለች፣ ይህንን ውጥረት ለማርገብ በተለይ ታጁራ የሚባለውን አካባቢ ኢትዮጵያ እንድትጠቀምበት ትፈቅዳለች ብለዋል። ዝርዝሩ እንዴት እንደሆነ አናቅም። ስለዚህ ኢትዮጵያ ከሶማሊላንድ ጋር ያደረገችውን ውል ካፈረሰች ከጅቡቲ ወደብ ታገኛለች ነው። ዝርዝሩ አሁንም ግልጽ አይደለም። ምን ማለት ነው ይሄ ለምንስ ቀደም ብለው አላደረጉትም? ውጥረቱ ይህን ያክል ደረጃ ከመድረሱ በፊት ጅቡቲዎች እንግዲህ እነሱ ያሉት፣ እንዲሁም ውጥረቱ ከፍተኛ ደረጃ ስለደረሰ ውጥረቱን ለማርገብ ነው። ይህንን ሁለት ጎረቤት መንግስታት ወይም ህዝቦች ወደ ጦርነት እንዳያመሩ ይህንን ሀሳብ አቅርብ ያለው የሀሳብ ደግሞ አክቹዋሊ የታጁራ ፖርት ኢትዮጵያ እንግዲህ እንዳልከው ዝርዝሩ ባይታወቅም እንድትጠቀምበት ነው። የጦር ቦታ ወይም የሌላ ሌላ ነገር አልተወራም። እና በዚህ መልኩ ይህንን ኢትዮጵያ ትቀበላለች ወይ የሚል ራሱን የቻለ ጥያቄ ይነሳል። ወደ ዝርዝሩ ሲገባ ይሄ ነገር ምን ሊመስል ይችላል የሚል አለ። ጅቡቲ እንደተባለው አሁን አሁን ላይ ደርሶ እንደጠየቅኮው ለምንድን ነው አሁን ይህንን ያደረገችው የሚል ጥያቄም ይነሳል። እና ኦፍኮርስ ያው ውጥረቱን ለማርገብ ነው ብላለች። ከሶማሊላንድ ጋር የሚደረገው ስምምነት በጥሩ ዓይን አታየውም። ምክንያት የኢትዮጵያ የወጪ ንግድ በብዙ መልኩ ዘጠና በመቶ ወይም ሰማንያ አምስት በመቶ የሚካሄደው በዚህ በጅቡቲ በኩል እስከሆነ ድረስ ያን ገቢ ይቀንስባታል። እና ማአት ብዙ ብዙ ነገሮችን መደርደር ይቻል ይሆናል ለማንኛውም ግን ዝርዝሩ እስካልታወቀ ድረስ ያ ነገር እውነት ይህንን ኢትዮጵያ ይህንን መጀመሪያ ትቀበላለች ወይ ተቀበላስ በመመልክ ነው ዝርዝር ውስጥ ሲገባ የሚለው እስቲ እንመልከተው። እሺ። ነገር ግን የኢትዮጵያ መንግስትን እንዲያው የሆነ አጣብቂኝ ውስጥ የሚከት ነው። በአንድ በኩል ከሶማሊላንድ ጋር የተደረገው ስምምነት አለ። ያንን ስምምነት ገቢር እናደርጋለን የተባለበት ጊዜ ረጅም ጊዜ ቢያልፈውም እንዳለ ነው። እንዲያውም አንዳንድ ዘገባዎች መንገዶች ሁሉ እየተሰሩ ነው፣ ከበርበራ ወደ ኢትዮጵያ የሚሄድ የሚል ነገር አለ። ስለዚህ በአንድ በኩል ያንን ስምምነት አድርጋለች። ይሄ ስምምነት የፈጠረው ውጥረትና ወደ ግጭት ያመራል የሚል ትልቅ ውዝግብ አለ። ጅቡቲ ደግሞ አሁን እዚህ አማራጭ አላችሁ፣ ስለዚህ ለምንዛት ትሄዳላችሁ የሚል አይነት ነገር ነው በሁለተኛ ደረጃ ያቀረበችው። ይህ ማለት የኢትዮጵያ መንግስት ያንን ስምምነት መጀመሪያ አምኖበት ፈቅዶት ያደረገውን ስምምነት አፍርሶ ሌላ ስምምነት ከጅቡቲ ጋር ያድርግ ማለት ነው። አንደኛ እኔ ጅቡቲ ችሮታ በለው አቅርቦት የግድ የዛ ከሶማሊላንድ ጋር የተፈረመው ስምምነት አፍርሱ የሚል ነገር ይዞ የመጣ አይመስለኝም። ምክንያቱ ኢትዮጵያ የተለያዩ ፖርቶችን የመጠቀም ከዚህ በፊት በብዙ መልኩ ሲባል እንደነበረው ከፖርት ሱዳን ጀምሮ እስከ ሞምባሳ እስከ ሊሙ እስከ ምናምን ድረስ ሁሉ የመጠቀም ፍላጎት ይኖራል። ስለዚህ ጅቡቲ ማን ነው ገቢው ይቀንስብኛል እስካላልጭ ድረስ አቅርቦቶች በሚበዙበት ጊዜ ዋጋውም ይቀንሳል ማለት ነው። በኢኮኖሚው አስተሳሰብ እና እኔ በትን ውስጥ ምንድን ነው ቅርቃር ውስጥ የሚያስገባ ሳይሆን በትክክል ከታሰበበት እና በትክክል ነጎሽት ከተደረገ እኔ ፖርቶቹ መብዛታቸው ችግር የለውም። አካባቢ ያለውን ውጥረት ብቻ ሳይሆን የፖርቶቹ የሚገኙት ባህሩን ራሱ ቀይ ባህርም ይሁን የባህር ሰላጤም ቢሆን ወደዛም ወደዚህም ያሉትን አካባቢዎች ከዛ ዳርቻ አገሮች ጋር ስምምነት ተደርጎ በምን መልክ ነው አካባቢያችን ከአንደኛ እርስ በርሳችን ሁለተኛ ከውጭ ለበሚወጡት ኃይሎች ተብሎ በአንድ ስምምነት የሚደረስበት ሁኔታ ቢኖር ነው አስተማማኝና ዘላቂ ሰላም የሚገኘው ነው። እሺ ይህን እንደገና ኋላ ላይ አንድ ሌላ ጥያቄ አለኝ። መሀል ላይ ግን አንድ አጭር ነገር ልመል ልጠይቅ፣ ጅቡቲ የታጁራ ወደብን ኢትዮጵያ መጠቀም ትችላለች ያለችው ኢትዮጵያ ከሶማሊላንድ ጋር ያደረገችውን ስምምነት ታፍርስ ነው በተዘዋዋሪም ቢሆን ምክንያቱም፣ ያ የውጥረቱ ምክንያት ስለሆነ፣ ውጥረቱ የሚቀንሰው አንደኛ የኢትዮጵያ ወደብ ስታገኝ፣ ሁለተኛ ከሶማሊላንድ ጋር የሶማሊያ ፌዴራል ሪፐብሊክ የሞቃዲሾ መንግስት ወይም ሉዓላዊነቴን ደፈረ የምትለውን ስምምነት ኢትዮጵያ ታፍርስ ነው በቀጥታ ይሆን በተዘዋዋሪ። ስለዚህ የወደብ አማራጭ ሳይሆን ጅቡቲ ያቀረበችው ውጥረት የማርገብ እርምጃ ነው እና ውጥረት የማርገብ እርምጃ ከሆነ ኢትዮጵያውያንን ስምምነት ማፍረስ አለባት ማለት ነው። ስለዚህ ይሄ ኢትዮጵያ መንግስትን ሌላ አጣብቅኝ ውስጥ አይከትም ወይ ነበረ ጥያቄው። እኔ እኮ የተሻለ አቅርቦት በአንደኛ ደረጃ እንግዲህ የዚህ የአክሴስ ዘሲ ማን ነው ወደ የባህር በር ማግኘት የባህር በርም ተባለ ፖርትም ተባለ ወደብም ተባለ፣ ይሄ ሁሉ እንግዲህ ወደ ወደ ባህር መድረሱ ነው። በምን መልክ ያ ነገር ትፈልጋለህ? በምን መልክ እነዚህ የተለያዩ ሀገራት ገንዘብ እስከተከፈላቸው ድረስ ፖርታቸው ወይም ባህራቸው፣ ወደቦቻቸው ለጥቅም የመዋል ጉዳይ የእነሱ ፍላጎት ነው። ፍላጎት ብቻ ሳይሆን ያው ለእነሱ ጠቃሚ ነገር ነው እና ኢሚዲየትሊ ይህንን አፍርሱ በሚለው ሳይሆን እንዳልከው ግን እኛ ይህንን እናቀርባለን። የምትወዛገቡበት ጉዳይ ይሄ እስከሆነ ድረስ ይህንን ጉዳይ በዚህ መልክ እንፍታው እስከተባለ ድረስ ትክክል ነው። በተዛዋሪ ያን እንትን ሊሆን ይችላል። ነገር ግን የተሻለ አቅርቦት እንበለው ወይም የተሻለ ሰርቪስ እንግዲህ ወደብ ሰርቪስ ነው እስከተባለ ድረስ ለጊዜው ይሄ ናሽናል ሲኩሪቲ እና እንትኑን ትተን አደድ ሰርቪስ ካየ ነው። በዚህ መልኩ በቀነሰ ዋጋ የተሻለ ሰርቪስ ለሚያቀርብ ነው። እንግዲህ እኔ ታስታውሱ እንደሆነ በፕራይም ሚኒስትር መለስ ዘመን ምን ነበረ የሚባለው ወደ ሰርቪስ ነው፣ አገልግሎት ነው። አገልግሎቱም ገንዘባችን ከፍለን የትም ከማን ነው ፖርት ሱዳን እስከ ሞምባሳ ተደጋግሞ የሚባል ነገር ነበር። እንደውም አንድ አንድ ጊዜ በምርጫ ዘመን ይመስለኛል የዛ የእነሱ ፓርቲ ሰው ኢትዮጵያ ወደብ ሳይኖራት የተሻለ የኢኮኖሚ ውጤት አስመዝግባለት አይነት ሎጂክን ጭምር ነበር የሚባለው እና ለማንኛውም እንግዲህ ይሄ እንትን ቀርበዋል። በትክክል ያ የቀረበውን ነገር ወጥ ምንድን ነው ኢግዚአክትሊ ለኢትዮጵያ የሚያስገኘው ጥቅም ተብሎ መታየት ያለበት ይመስለኛል። አዎ ያኔ ብዙ ነገር ተብሎ ነበረ። እንዲያውም የውጭ ጉዳይ ሚኒስትር የነበሩት ስዊዘርላንድ ራሷ ወደ ቤላትም እንደዚህ ሀብታም ሆናለች ብለው ከነ ፈረንሳይ እና ጀርመን ከመሳሰለ ጠንካራ ኢኮኖሚ ጋር በአንድ ሰዓት በሁለት ሰዓት የባቡር ርቀት የምትገናኝ ሲውዘርላንድን ከኢትዮጵያ እኩል ለማመሳሰል ሞክረው ነበረ። ኢትዮጵያ ወደብ አይኖራት ምን ይደንቃል አይነት ነገር ይሄ ትልቁ ስህተት ነው። ብዙዎች ደጋግመው እንደሚሉት የቀድሞው የኢትዮጵያ መንግስት የኢትዮጵያ የሚባሉ ወደቦችን ለኤርትራ አሳልፎ ሰጥቶ እንደገና ሌላ ጦርነት ውስጥ መግባቱ ይሄ በጣም ብዙ የሚያወዛግብ ነው፣ እስካሁንም ድረስ አንድ ሌላ ጥያቄ ከዚሁ ጋር የሚያያዝ የኤርትራ ሚና በአሁኑ ሰዓት ምንድን ነው? የኢትዮጵያ አየር መንገድ በኤርትራ የአየር ክልል እንዳይበር ኤርትራ ከልክላለች። ከሶማሊ ፕሬዚደንትን ተቀብላ አነጋግራለች። ውዝግቡ ከተነሳ በኋላ ምንድን ነው የኤርትራ ሚና? በል በል እንግዲህ አንደኛ የዛሬ ስድስት ዓመት አዲሱ ፕራይም ሚኒስትር በኢትዮጵያ ወደ ስልጣን በመጡበት ጊዜና ከኤርትራ ፕሬዚደንት ኢሳያስ ጋር ተነጋግሮ ወደ አስመራ በሄዱበት ጊዜ የነበረው የሁለቱ ሀገራት ህዝቦች የነበራቸው የሰላም ፍላጎት ብቻ ሳይሆን ይሄ የሁለቱ ሀገራት አንዱ አንዱን የሚጠቀምበት ሁኔታ ይፈጠርና ኢትዮጵያ ከበፊቱ የምትጠቀምባቸው የአሰብም ይሁን የምጽዋም ይሁን ነዛ ፖርቶቹን እንደሚጠቀሙ ማዕት ማዕት ነገር ተብሎ ከፍተኛ የሆነ ተስፋ የተሰነቀበት ጊዜ ተፈጥሮ ነበረ። ታስታውሳለህ። በኋላ እነዚህ ሁለት መሪዎች ምን ላይ እንደተስማሙ ምን ላይ እንደተፋለሱ እና ሌላው ሌላው ያ ነገር እስካሁን አልታወቀም። ስላልታወቀም ከዛ በኋላ በጣም እንት በሆነ መልኩ በዚህ በትግራይ በነበረው ችግር ሁለቱ የጋራ ወይም ሁለታችን አንድ ጠላት አለን በሚለው ማን ነው ተባብሮ ነው እንግዲህ ከዛ ውጭ ግን ህዝብ በፈለገው ረጅም ጊዜ ትብብርና የረጅም ጊዜ የኢኮኖሚና የሌላ ኢንትግሬሽን ጉዳይ ወይም አልተነሳም። ከተነሳም ምን ላይ እንደተፋለሱ እስካሁን የምናውቀው ነገር የለም ማለት ነው። ስለዚህ የአሁኑ ጉዳይ ምናልባት እንግዲህ አወጋገንና አንዱ አንዱ ወዳጅ በአንድ ጊዜ ተለውጦ ወደ ጠላትነት የሚቀየርበት ሂደት ስለምንመለከት፣ ምክንያቱም አንድ በሁለቱ ሀገራት ያሉት መሪዎች በብዙ መልኩ እንደፈለጉ የሚወስኑበት ለጦርነትም ለሰላምም ለሌላም ለሌላም የሚጠይቃቸው ፓርላማን ይሁን ሌላ እስከሌለ ድረስ አሁንም የኤርትራ ፍላጎት ምናልባት እንግዲህ ካለው ኢትዮጵያ መንግስት ጋር እስካልተስማሙ ድረስ ያን መንግስት ለመጣል ወይም ለማስቸገር ሙከራ ያድርጉ ይሆናል። በዛ ምክንያት ፀረ መንግስት የሆኑትን ሀይሎች የመርዳት ጉዳይ ይሆናል። ቅድም በበጎ ከታሰበ የሚል አስተያየት ሰጥተው ነበረ። አንዱ ከሌላው ጋር ተባብሮ የሚሰራበት በመስጠትና መቀበል መርህ ላይ የተመሰረተ ግንኙነት የሚመሰረትበት ነገር ካለ ውጥረቱም ውዝግቡም ምናልባት ያስፈራል የሚባለው ጦርነትም ይቀንሳል ነበረ። አጭር አስተያየት ይስጡኝ። የግብፅ ይሁን የኢትዮጵያ የሶማሊያ ፌዴራል ሪፐብሊክ የሞቃዲሾ የኤርትራን በለው የጅቡቲ መሪዎች እንዲህ አይነት ራቅ ያለ ቪዥን ርዕይ በጋራ ለመኖር የሚጠቅም አይነት አስተሳሰብና የመንግስትነት ፖሊሲ ወይም መርህ አላቸው ብለው ያስባሉ? አንዳንድ ሰዎች የሚሉት እንግዲህ በሁለት ዴሞክራቲክ የሆኑ መንግስታት መካከል ጦርነት አይነሳም ነው። ምክንያቱ ችግራቸውን በውይይትና በመሰጠው መቀበል ይፈታሉ ነው። ሁሉ ጊዜ ችግር የሚፈጠረው እንደምናየው በህዝብ ባልተመረጡ ወይም የህዝብ ድጋፍ የሌላቸው መንግስታት ናቸው። አብዛኛው ጊዜ ስልጣናቸውን ለማራዘም ጠላት መጣ በአይነት ነገርም ነው። ለጊዜው በዚህ አካባቢ ያሉት መንግስታት እነዚህ አይነት አባዜ ውስጥ የገቡ ናቸው። እንደ አጋጣሚ ሆነው ግን የትንሿ የጅቡቲ መንግስት በዚህ ደረጃ ሌሎችን በጠብ የመፈለግ አይነት መቼም አይታይበትም። አቅመም የለውም። አሁን ግን አሁን ያልከውን ኦፈር ወይም ምንድን ነው በእናንተ አባባል አንግቦት ነበረ መሰለኝ፣ በጀርመንኛ ለኢትዮጵያ አድማጭ አንጌ ቦታ አይገባም፣ ለኢትዮጵያ አድማጭ አንጌ ቦታ አይገባም። ጥሩ እሺ፣ ለማንኛውም እንግዲህ ይህንን አቅርቦት እንበለው አቅርቦት፣ በምን መልክ ይታያል የሚለውን እንትን እንበልና እኔ ፖዘቲቭ በሆነ መልኩ ብናየው ፖዘቲቭ የሆነ ውጤት ይኖረዋል ነው። ግብፅ ከሆነች ግን ግብፅ ደግሞ ኢትዮጵያ ላይ በሌላ ምክንያት ነው እንግዲህ ተጽዕኖ ማድረግ የምትፈልገው፣ እንግዲህ ስለ ግድቡ፣ ስለ አባይ ውሃ፣ ስለ አካባቢ ጂኦ ፖለቲካ እነዚህ በማሳሰሉት የራሷ ናሽናል የሆነ ኢንትረስቶች አላት። ከዚህ አንጻር ነው እንግዲህ ይህን የምታደርገው። ይህንን ደግሞ የቆየ ታሪክ ነው እንግዲህ መጀመሪያ የውሃውን ምንጭ እንቆጣጠራለን ተብሎ ነው የዛሬ መቶ ምናምን ዓመታት እስከዛ ድረስ የመጡበት ወደ ሀረድ የመጡበት ወደ ምጧ የመጡበት ያሁሉ ጦርነት ሲካሄድ የነበረው በሰሜኑ ክፍለ ሀገር ያ ሁሉ እንዳለ ስለሆነ ማን ነው ከሶማሊላንድ የተፈረመው ስምምነትን ይሁን ከጅቡቲ ጋር የሚገኘው የተዩራ ወደብ ጋር አያያዝም ለማለት ነው። በጣም አመሰግናለሁ አቶ ዩሱፍ ያሲን እንደተለመደው ለሰጡኝ አስተያየት።